ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለውጡም ደግሞ እንደ ተግዳሮት እያጋጠሙ ያሉ የህግ በላይነት፣ የስርዓት አልበኝነት፣ ጽንፈኝነት የተደራጅ ሌብነት እና ሰባት ሳያዝ ጋር ታይዞ ባለፈው ጊዜ የተከሰቱ ነገሮች። አቶ ፈቃዱ ተሰማ የኢህአዴግ ጽህፈት ቤት የፖለቲካ ፓርቲዎች፣ የሲቪል ማህበራት ና የአጋር ድርጅቶች አስተባባሪ ናቸው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። የምስራቅና የምስራቅ አፍሪቃ ቀንድ አገሮች መንግስታት እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም በሰላማዊ የተቃውሞ ሰልፎች ላይ በፖለቲካ መሪዎችና በጋዜጠኞች ላይ በግልጽ ጭቆና አካሂደዋል ሲል ሂውማን ራይትስ ዋች የተሰኘው ዓለም አቀፍ የሰብአዊ መብቶች ድርጅት አስታወቀ። በዚህም ላይ ዝርዝር ዘገባ ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ ጥር 9 2011 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ እኔ አዳኝ ፍስሐዬና አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና እናስቀድም። መልካም ምሽት። የምዕራብ ኢትዮጵያ ኮማንድ ፖስት ወይም እዝ በምዕራብ ኢትዮጵያ ታጥቀው የአካባቢውን ሰላም ሲያውኩ የነበሩ ያላቸውን 835 የኦነግ አባላትን በቁጥጥር ስር አውያለሁ ማለቱን የኢትዮጵያ መገናኛ ብዙሀን ዘግቧል። ኮማንድ ፖስቱ ትላንት ባወጣው መግለጫ ተስተጓጉለው የነበሩ የመንግስትና የግል ተቋማትን በአብዛኛው ስራ መጀመራቸውና የተለያዩ ማህበራዊና የንግድ እንቅስቃሴዎችም ወደ መደበኛ ተግባራቸው መግባታቸውን ገልጿል። አያይዞም ኮማንድ ፖስቱ የህዝቡ ተሳትፎ ከዕለት ተዕለት ተጠናክሮ ቀጥሏል ይላል። እዙ ጸረ ሰላም ኃይሎች ያላቸውን በማጋለጥ ለመንግስት አካላትና ለኮማንድ ፖስቱ እየጠቆሙና የተዘረፉ ንብረቶች እንዲመለሱ እገዛ እያደረጉ ይገኛሉ ማለቱን የኢትዮጵያ መገናኛ ብዙሀን ዘግቧል። የሕዝብ ተወካዮች ምክር ቤት የስደተኞች ጉዳይ አዋጅን ዛሬ አጸደቀ። አዋጁ ስደተኞች ወይም ጥገኝነት ጥያቄዎች በመረጡት የኢትዮጵያ አካባቢ የመዘዋወር፣ የመኖሪያ ቦታ የመመስረትና በፈለገው ጊዜ ከሀገር የመውጣት ነፃነት እንዳላቸው ደንግጓል። የእርሻና የመስኖ ልማት ስፍራዎችን በሊዝ ማግኘት ሀብትና ንብረት ማፍራት እንዲሁም ያፈሩትን ንብረት ማንቀሳቀስ እንደሚችሉም መብት ይሰጣል። በአዋጁ መሰረት ስደተኞቹ ማንነታቸውን የሚገልጽ የመታወቂያ ሰነድ ጠይቀው መውሰድ የሚችሉ ሲሆን የተሰጣቸውን የመታወቂያ ሰነድን በመጠቀም የባንክ ሂሳብ ደብተር የመክፈት የገንዘብ የማስቀመጥ፣ የማውጣት፣ የማስተላለፍና የመሳሰሉ የባንክና የፋይናንስ አገልግሎቶችን የማግኘት ማግኘት እንደሚችሉም ተደንግጓል። የምክር ቤቱ አባላት በረቂቅ አዋጁ ላይ የተለያዩ ጥያቄዎችን አቅርበው ውይይት ከተደረገበት በኋላ ዛሬ መጽደቁ ተመልክተዋል። የሱዳን መንግስት በሰላማዊ ሰልፈኞች ላይ እያካሄደ ነው የተባለውን ከመጠን ያለፈ ኃይል እርምጃ እንዲያቆም የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ጠይቀዋል። ሊዛ ሽላይን ከጀኔባ ያጠናቀረችው ዘገባ አለ። ሰለሞን አባተ ያቀርበዋል። ሱዳን ውስጥ ከተከሰተው የነዳጅ እጥረትና የዳቦ ዋጋ ድንገት መናር ጋር ተያይዞ የተቀሰቀሰው የህዝብ ቁጣና ሰልፍ ወደ አንድ ወር እየሆነው ነው። ይህ ቁጣ ወደ ፖለቲካ እንቅስቃሴነት አድጎ ተቃዋሚዎቹ አሁን እያነሱ ያሉት ጥያቄ ሀገሪቱን ላለፉት ሰላሳ ዓመታት የገዙት ፕሬዚደንት ኦማር ሐሰን አልበሽር ስልጣን እንዲለቁና እጅግ ነቅዟል የሚሉት መንግስታቸው እንዲቀየር ነው በሌላ በኩል ግን መንግስቱ እየሰጠ ያለው ምላሽ ሁኔታዎቹን ከማባባስ አልፎ የፈየደው ቁም ነገር የለም ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ራቪና ሻምዳሳኒ የድርጅቱን ቅሬታ አመልክተዋል። የጸጥታ ኃይሎቹ በሰላማዊ ሰልፈኞቹ ላይ አስለቃሽ ጋዝና ጥይትም በቀጥታ እየተኮሱ መሆናቸውን ብዛት ያላቸው እማኞች መናገራቸው ተዘግቧል። ጥይት ሰልፈኞች ላይ መተኮስን ጨምሮ ማንኛውም ከመጠን ያለፈ ኃይልን የመጠቀም አቤቱታ ምርመራ እንደሚካሄድበት ለማረጋገጥ መንግስቱን እየጠየቅነን፣ ተቃዋሚዎችን ለማፈን ከመሞከር ይልቅ ወደ ንግግር እንዲገባም እናሳስባለን። በተቃውሞዎቹ ወቅት ሀያ አራት ሰው መገደሉን የሱዳን መንግስት አረጋግጧል። የመንግስታቱ ድርጅት ግን ቁጥሩ በእጥፍ ያሻቀበ ስለመሆኑ ከሚታመኑ ምንጮች የያዝኩት መረጃ አለኝ እያለ ነው። እስካለፈው ታሳስ 28 በነበሩት ቀናት ውስጥ ጋዜጠኞችን፣ የተቃውሞ መሪዎችንና የሲቪል ማኅበረሰብ አባላትን ጨምሮ ቢያንስ 816 ሰው መታሰሩን የሱዳን ባለሥልጣናት ተናግረዋል። መንግስቱ እየወሰዳቸው ያሉት እነዚህ እርምጃዎች ህዝቡን ከሰላማዊ ሰልፎቹ እንዳላስቀሩት የጠቆሙት ሻም ደሳኒ ይልቅ ቁጥራቸው በበዛ የሱዳን ከተሞች ተቃውሞው እየተዛመተ መሆኑን አመልክተዋል። እንቅስቃሴዎቹ እየተደራጁና እየተመሩ ያሉት በሐኪሞች፣ በህግ ባለሙያዎች፣ በጋዜጠኞች ማኅበራት መሆኑንና እስካሁንም ከመንግስቱ በኩል ወደ ውይይት የመግባት አዝማሚያ እንደማይታይ ጠቁመዋል። ይልቅ እያየን ያለነው የጸጥታ ኃይሎች ጸረ መንግስት ሰልፎችን በመበተል ላይ ሲሰማሩ፣ በሌላ በኩል ደግሞ ፕሬዚዳንቱ በደጋፊዎቻቸው ሰልፎች ላይ እየተሳተፉ መሆናቸውን ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌ ከሱዳን ባለስልጣናት ጋር እየተገናኙ መሆናቸውንና ዓለም አቀፍ ግዴታዎቻቸውን በሚያስከብር ሁኔታ እንዲንቀሳቀሱ የሚያግዝ የሰብአዊ መብቶች ቡድን ለመላክ መጠየቃቸውን ሻምዳሳኔ አመልክተው መልስ እየጠበቁ መሆናቸውን ገልጸዋል። ማንቢጅ በተባለች የሰሜን ሶሪያ ከተማ በአንድ የምግብ ቤት አቅራቢያ አንድ አጥፍቶ ጠፊ ባፈነዳው ፈንጂ አራት አሜሪካውያን ተገደሉ። አሜሪካውያኑ ሙሉ በሙሉ ከሶሪያ ሊወጡ ሲወጡ ምን ሊሆን እንደሚችል ጥያቄ አስነስቷል። እያነጋገርም ነው። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ትላንት ለተፈጸመው ጥቃት በፍጥነት ኃላፊነት ወስዷል። አጥፍቶ ጠፊው ከሶሪያውያን ተዋጊዎች አንዱ ነው ካለ በኋላ የዩናይት ስቴትስና የጥምረት ኃይሎቹን የጥበቃ ክፍል ኢላማ እንዳደረገም አመልክቷል። በከተማይቱ የሚገኙ ሐኪሞች ሁለት አሜሪካውያን ወታደሮች ወዲያውኑ መገደላቸውን ተናግረው የቆሰሉት ግን በፍጥነት ወደ ጎረቤት አገር ኢራቅ ለሕክምና እንደተወሰዱ በዩናይት ስቴትስ የሚደግፈው የሶሪያ ዲሞክራሲያዊ ኃይሎች ኃላፊዎች ጠቁመዋል። የአሜሪካዊ ወታደራዊ ኃይል ባወጣው መግለጫም አንድ የሲቪል ሰራተኛና በመከላከያው ክፍል በኮንትራት የሚሰሩ አንድ ሌላ ሰው በፍንዳታው እንደተገደሉ ትላንት በአመጣው መግለጫ አትተዋል። አድማጮች የዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ትላንት ፓርላማ ላይ የቀረበባቸውን የድምጽ ትምምን ፈተና አልፈዋል። የድምጽ ትምምን የቀረበባቸው ብሪታንያ ከአውሮፓ ህብረት የምትወጣበትን እቅድ ለምክር ቤቱ አቅርበው በከፍተኛ ድምፅ በተሸነፈ ማግስት ነው የትምምን ፈተናውን ማለፋቸው። እቅዳቸው በምክር ቤቱ እንዲያልፍ መልሰው ለመጣር ያስችላቸዋል። የሚያቀርቡት ሌላው እቅድ ምን እንደሆነ ግን ግልጽ አይደለም። ሜይ በስልጣናቸው እንዲቀጥሉ 325 በ306 ድምፅ ከተወሰነ በኋላ ስለ ብሪታንያ ከአውሮፓ ህብረት አወጣጥ ጉዳይ ለመነጋገር ትላንት ማታ የፓርቲ መሪዎችን ሰብስበዋል። የጠቅላይ ሚኒስትሯ ረዳቶች በገለጹት መሰረት መይ ጊዜ ወስደው የአውሮፓ ህብረት መሪዎች አዲስ ድርድር እንዲያካሄዱ ለማግባባት ጥረት ያደርጋሉ። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በከፊል የተዘጉት የመንግስት መስሪያ ቤቶች በያዝነው ሳምንት ካልተከፈቱ በስተቀር ፕሬዚዳንት ዶናልድ ትራምፕ በደንቡ መሰረት የአገሪቱን ሁኔታ አስመልክቶ የሚያሰሙት አመታዊ ንግግር መዘግየት አለበት ወይም ደግሞ በጽሁፍ ያቅርቡ የሚል ሀሳብ ሰንዝረዋል። ፔሎሲ ይህን ሀሳብ ያቀረቡት እንደ አውሮፓውያን የዘመን አቆጣጠር ጥር 29 እንዲደረግ የታቀደው ፕሬዚዳንት ትራምፕ በሀገሪቱ ምክር ቤት ፊት ቀርበው የሚያደርጉት አመታዊ ንግግር የጸጥታ ጥበቃ ዝግጅት ስለሚያስፈልገው ነው ብለዋል። ፔሎሲ ለትራምፕ ላኩት ደብዳቤ ፕሬዚዳንቱንና ቤተሰቦቻቸውን የሚጠብቁት የሀገሪቱ የስውር አገልግሎት ሰራተኞች እንዲሁም የሀገር ውስጥ ደህንነት ጥበቃ ሚኒስቴር በከፊል የመንግስት መስሪያ ቤቶች ከተዘጉበት ጊዜ አንስቶ ክፍያ አላገኙም ሲሉ አሳስበዋል። ፕሬዚዳንቱን የሚጠብቁት የጸጥታ ሰራተኞች እንደ አውሮፓውያን ዘመን አቆጣጠር ከታህሳስ 22 ቀን አንስቶ ካለ ክፍያ ነው የሚሰሩት። የሀገር ውስጥ ደህንነት ጥበቃ ሚኒስቴር ክሪስቲን ኔልሰን ግን አገልግሎቶቹ አመታዊ ንግግሩን ሂደት ለመጠበቅና ለመደገፍ ሙሉ በሙሉ ዝግጁ ናቸው ሲሉ ገልጠዋል በመጨረሻም የደቡብ ኮሪያ የዜና አገልግሎት ዮን ሀፕ በገለጸው መሰረት አንድ ከፍተኛ የሰሜን ኮሪያ ባለስልጣን ወደ ዋሽንግተን ለማምራት ዛሬ በጂን ገብተዋል። ዋሽንግተን የሚሄዱት የሰሜን ኮሪያው መሪ ኪም ጆንግ ኡን እና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሁለተኛ ጊዜ ተገናኝተው እንዲነጋገሩ ለማመቻቸት ነው ተብሏል። ኪም ጆንግ ቶ በቻይና ጀት አይሮፕላን ዛሬ ዋሽንግተን ይገባሉ። ነገ አርብ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፖዮ ጋር ይነጋገራሉ። ከዚያም ለሰላምታ ከፕሬዝደንት ትራምፕ ጋር በዋይት ሀውስ ቤተ መንግስት ይገናኛሉ። ከኪም ጆንግ ኡን የተላከ ደብዳቤ ለፕሬዚዳንቱ እንደሚሰጡም ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን። መደበኛው ፕሮግራማችን በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የኢህአዴግ ስራ አስፈጻሚ ኮሚቴ በአገሪቱ ወቅታዊ ሁኔታ እየተካሄደ ባለው ለውጥና በሕግ የበላይነት መከበር ላይ እየተወያየ መሆኑ ተገለጠ። ከ ሰላሳ ስድስቱ የኢህአዴግ ስራ አስፈጻሚ ኮሚቴ አባላት አንዱና በግንባሩ ጽፈት ቤት የፖለቲካ ፓርቲዎች የሲቪክ ማህበራትና የአጋር ድርጅቶች አስተባባሪ አቶ ፍቃዱ ተሰማ ማምሻውን ለአሜሪካ ድምፅ እንዳስረዱት በተጠቀሱት ርዕሶችና በሌሎች የተያያዙ ጉዳዮች ላይ ነጻና ግልጽ ውይይት በመካሄል ላይ ነው። አቶ ፍቃዱን ያነጋገረው እስክንድርፌው ነው። ከአዲስ አበባ የስብሰባውን አጀንዳ አቶ ፍቃዱ በሚያብራሩበት ይጀምራሉ። የኢህአዴግ ስራ አስፈጻሚ ኮሚቴ በአሁኑ ሰዓት እየተወያየ ያለው በመደበኛ ስብሰባ ማለት ነው። አጠቃላይ የሀገሪቱ ተጨባጭ ሁኔታ ወቅታዊ ሁኔታ ነው የሚወያየው። ይህም ሲባል እንግዲህ በሶስት ተከፍሎ የሚታይ ነው። የመጀመሪያው በለውጡ ሀገራዊ ለውጡ በአጠቃላይ የመጣው በምን ደረጃ ላይ ይገኛል የሚለውን የመጡ ለውጦችን እስካሁን ቆጥሮ መግባባት ላይ መድረስ ነው። በተለይ ከዲሞክራሲ መስፋት አኳያ የተወሰዱ እርምጃዎች አሉ። ይህም በህብረተሰቡ እና በአጠቃላይ ህብረተሰብ ደረጃ ተስፋን የጫሩ አሉ። እንዲሁም የተወሰዱ የኢኮኖሚ ሪፎርሞች አሉ። የውጭ ግንኙነት እና ዲፕሎማሲ ስራዎቻችን ላይም በተለይ ለሁለት አስርት ዓመታት ቆይተ ነበረው የኢትዮ ኤርትራ ሞት አልባው ጦርነት የሚባለው ሰላምና መረጋጋትን ለማምጣት ትርጉም ያላቸው ነገሮች የተወሰዱበት ሁኔታ አለ። በአጠቃላይ የሀገራዊ ክብርን እና አጠቃላይ የአንድነት እና ጠንክሮ የመውጣት ትሩፋቶች ናቸው ተብሎ ሊወሰዱ ይችላሉ። ስለዚህ እነዚህ ለውጦችን በሚገባ ስራ አስፈፃሚ በመደረጃ ላይ ናቸው የሚል በመገምገም እንደ ተግዳሮት እያጋጠሙ ያሉ የህግ የበላይነት፣ የስርዓት አልበኝነት፣ ጽንፈኝነት፣ የተደራጀ ሌብነት እና ሰባኪ ታይቶ ባለፈው ጊዜ የተከሰቱ ነገሮች መንግስት ለማረም ድርጅቱ ባስቀመጠው አቅጣጫ መሰረት ለማረም የተሄደባቸው እርቀቶች ምን ጠንካራ እና ደካማ ጎኖች አሉ የሚሉ ጉዳዮችን በሁለተኛ ደረጃ የሚያየው ይሆናል። በተለይ ከፖለቲካ ፓርቲዎቹ ኢህአዴግን ከመሰረቱ ድርጅቶች ጋርም ተያይዞ ያሉ ጠራጠሮች እና ዴሞክራሲያዊ ማዕከላዊነት ጋር ተያይዞ እዛም እዚህም የሚታዩ ነገሮች በአራቱ የግንባሩ አባል ድርጅቶች መካከል ማለት ነው፣ መካከል ያሉ የአመራር አንድነት የሚሸረሽሩ መጠራጠር የሚፈጥሩ ነገሮችን እና ውስጥ ድርጅት ስራችን የሚመስለን የሚለውን ነገሮች በዝርዝር በግልጽ እና ምስለት ባለው አላፊነት ባለው መልኩ መዋየትና ማረም የሚቻልበትን አንድነት ተጠናክሮ መውጣት የሚቻልበትን አቅጣጫ ማስቀመጥ ነው። በሶስተኛ ደረጃ ከዚህ በመነሳት በጠንካራና እና በደካማ ጎኖቹ ላይ ትልቅ ግምገማ ከተደረገ በኋላ ቀጣይ አቅጣጫዎች ላይ ማለት ነው። በተለይ የህግ በላይነት በምንም አይነት መልኩ የህግ በላይነት ለድርድር መቅረብ የሌለበት፣ ሰላም እና መረጋጋት፣ የፍትህን ማንገስ እነዚህ እነዚህ ጉዳዮች ተጠናክረው የሚቀጥሉበት ሁኔታ። ለወጡ ወደ የማይቀለበስበት ደረጃ ለማውጣት እና የህዝቡን ተስፋ ወደ ተሻለ ደረጃ ለማድረስ የሚቻልበት የድርጅቱ አጠቃላይ በአባል ድርጅቶች መካከል ያሉ ችግሮች በመቅረፍ ከፕሮግራም በመለስ ያሉ የአፈጻጸም እና ያረዳድ አንዳንድ ችግሮች እንዳሉ ይታወቃል። እነዚህ ነገሮችን በማረም ጠንክሮ የሚወጣበትን አቅጣጫ ማስቀመጥ ነው። በዚህ ዙሪያ ነው ውይይት የተደረገ ያለው። በዚህ ይሄ ወደ ማጠቃለሉ አካባቢ ስለሆነ በሚጠቃለልበት ጊዜ ራሱን አስችሎ ተሟላ መረጃ ላይ ይሰጣል። እስካሁን የተደረጉ ግምገማዎች፣ የተደረጉ ያሉ ውይይቶች በጣም ዴሞክራሲያዊ፣ ነጻ፣ ግልጽ የሆነ ሁሉም የሚሰማውን ሀሳብ እንዴት ሀገርና ህዝብን እንዴት ድርጅታን እንደተናጠናክረን የተጀመረው ለውጥ ተቃዋማዊና ወደማይቀለበት ወደ የማይቀለበት ደረጃ እናወጣለን የሚል በኃላፊነት ስሜት ሀገርና ሕዝብን ማዕከል አድርገው የማየት ነው። ያው ኢህአዴግ የቆየ ልምድ አለው እንደዚህ አይነት ነገሮች እና ችግሮች በተለያየ ጊዜ ያጋጥማሉ። እነዚህም ደግሞ በኃላፊነት በተሞላው ሁኔታ በዝርዝር ገምግመው የሚፈታበት የቆየ እና የካበት ልምድ ስላለው በዚህ አግባብ እየተሄደ ያለ ውይይት ነው ማለት ነው። አቶ ፈቃዱ፣ ውሳኔዎች የሚተላለፉት በድምጽ ብልጫ ነው በእንደዚህ አይነት የስራ አስፈጻሚ ኮሚቴ ስብሰባዎች? ምክንያቱም በተለይ ከቅርብ ጊዜ ወዲህ የግንባሩ አባል ድርጅቶች ራሳቸው በእንደዚህ አይነት ስብሰባዎች የተወሰኑ ውሳኔዎችን በተመለከተ አንድ ወጥ አረዳድ እንደሌላቸው ከሚሰጧቸው መግለጫዎች ማየት ተችሏል። ይህ ርዕስ ራሱ ተነስቷል ወይ? ይህ በአጠቃላይ እነሳሉ ውስጣዊ ጥንካሬያችን ምን ይመስላል? እንደገና ደግሞ በውስጥ ልዩነት ሊፈጥሩ የሚችሉ የሚመስሉ ነገሮች ምን ይመስላሉ? አንድነታችን አጥናክረን ከመሄድ አኳያ ምን ይመስላል? በእያንዳንዱ ነጥብ ላይ ያረዳ ያለን አረዳድ ምን ይመስላል? የሚሉ ነገሮች በዝርዝር ነው። የማይነሱ ነገር የለም። ሁሉ ነገር ተነስተው በደንብ ነው የሚታየው። ያው በአብዛኛው ጊዜ የኢህአዴግ ስራ አስፈጻሚ በኮንሰሰስ ነው። በአብዛኛው ነገር በጋራ በመግባባት የሚካሄድበት ነው። የሚታዩ ዲሞክራሲያዊ ነው። ልዩነት በልዩነት መውጣት አፈጅ የሚያስጨንቅ ምናምን አይነት ነገር አይደለም። ግን ዲሞክራሲያዊ እና በድምጽ ብልጫ ነው። እስካሁን ባለው በአጠቃላይ በውይይታችን በኮንሰሰስ ነው። እያንዳንዱ ነጥቦች ላይ በመስለት ተወያይተው የሚተላለፈው እና ያልካቸው ነገሮችም ወደፊት መታረም ያለባቸው ነገሮች እንዴት ታይቷል ብሎ መውሰድ ይቻላል። የመጨረሻ ጥያቄ አደርገዋለሁ። አቶ ፈቃዱ የህግ የበላይነት የሚል ነገር አንስተዋል ቅድም ሲያብራሩ ከዚህ ከህግ የበላይነት ጋር በተያያዘ በወንጀል በመጠረጠራቸው ምክንያት በስራ አስፈጻሚ ኮሚቴ ውስጥ በሰባ ላይ የማይሳተፉ አባል እንዳሉ እየተገለጸ ነው። ይህ እውነት ነው? ይህ እንግዲህ የግለሰብ ጉዳይ አይደለም። እዚህ የሚታየው አጠቃላይ ማዕቀፉ ነው የሚታየው አጠቃላይ ኢሹ ላይ ነው የሚወያየው። በኢህአዴግ ስራ አስፈጻሚ ደረጃ በዚህ ደረጃ የሚደረግ ውይይት የግለሰብ ወይ የኢቨንት አይነት ውይይት አይደለም። ኢሹ ነው የአገር አጠቃላይ ሁኔታ፣ የድርጅት አጠቃላይ ሁኔታ፣ አጠቃላይ ሀገራዊ ለውጥ ያሉ ነገሮች ጠንካራ ነቃ ማቆምና ያሉ ነገሮች ምን ይመስላሉ የሚል ነው የሚታዩት እንጂ ስለ ግለሰቦች ማንሳት ማውረድ እና ስለ ግለሰቦች አይደለም የሚሹ የሚዋየውና በወሳኝ መልኩ አጠቃላይ በሀገራዊ ጉዳዮች ላይ ነው ውይይት የሚደረጉ ሌሎች ነገሮች በዚህ ውስጥ የሚካተቱ ይሆናሉ ማለት ነው። በጣም አመሰግናለሁ ስለ ጊዜዎት፣ አቶ ፈቃዱ ተሰማ የኢህአዴግ ስራ አስፈጻሚ ኮሚቴ አባል እንደዚሁም በኢህአዴግ ምክር ቤት ጽህፈት ቤት የፖለቲካ ፓርቲዎች የአጋር ድርጅቶችና የሲቪክ ማህበራት አስተባባሪ አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። እስክንድርን እናመሰግናለን። የምስራቅ አፍሪካ ቀንድ ሀገሮች መንግስታት እንደ አውሮፓ አቆጣጠር በ2018 ዓ ም በሰላማዊ የተቃውሞ ሰልፎች፣ በፖለቲካ መሪዎችና በጋዜጠኞች ላይ በግልጽ ጭቆና እየተካሄደ ነው ሲል ሂማን ራይትስ ዋች የተሰኘው ዓለም አቀፍ የሰብአዊ መብቶች ድርጅት አስታወቀ። የአካባቢው መንግስታት የህዝቦች ሀሳብን በነፃነት የመግለጽና የመሰብሰብ መብቶች እንዲከበሩ ይበልጥ እንዲሰሩ፣ እንዲሁም የጸጥታ ኃይሎች ወንጀል ፈጽመው ሲገኙ በህግ መጠየቃቸውን ማረጋገጥ እንደሚኖርባቸው ሂማን ራይትስ ዋች ዛሬ ናይሮቢ ላይ ይፋ ባደረገው የዓለም ሪፖርት አሳስቧል ሰለሞን ክፍሌ ያቀርበዋል ሁመን ራይትስ ዋች ዛሬ ይፋ ያደረገው 29ኛው ሪፖርቱ 674 ገጾች ያሉት ሲሆን ከ መቶ በላይ የሚሆኑ ሀገሮችን የሰባዊ መብቶች አያያዝ መርምሯል በሱዳን በደቡብ ሱዳንና በሱማሊያ ብሔራዊ የጦር ኃይሎችና ታጣቂ ቡድኖች ሲቪሎች ላይ ጥቃት አድርሰዋል በእነዚህ ሦስት አገሮች ውስጥ እየተካሄዱ ያሉ ግጭቶች ብዙ ሚሊዮን ሕዝብ አፈናቅለዋል። ተፈናቃዮቹ ደግሞ እዚያው በሀገራቸው ውስጥና በተጎራባች አገሮች ውስጥ ይገኛሉ። ኢትዮጵያ ግን ባሳለፍነው ዓመት 2018 እንደ አውሮፓውያን ዘመን አቆጣጠር የአዎንታዊ ለውጥ ተምሳሌት ሆና አልፋለች ይላል ሪፖርቱ። ዶክተር አብይ አህመድ ባለፈው ዓመት ሚያዝያ በጠቅላይ ሚኒስትርነት ከተሾሙ ወዲህ በርካታ ጠቃሚ ለውጦችን እያደረጉ ናቸው። መንግስታት ዓመፃና ጭቆናን ሰላማዊ ተቃውሞን ለማፈን በመሳሪያነት እየተጠቀሙ በመሆናቸው ግን በምስራቅ አፍሪካና አፍሪካ ቀንድ የሰብአዊ መብቶች አያያዝ ከመሻሻል ይልቅ ቁልቁል ሄዷል። ፌሊክስ ሆርን በሂውማን ራይትስ ዋች የኢትዮጵያና ኤርትራን ጉዳይ የተመለከተውን ሪፖርት አዘጋጅተዋል። ኢትዮጵያን ከሌሎቹ የምስራቅና አፍሪካ ቀንድ ሀገሮች እንድትለይ ያደረጋት ምንድን ነው ስል በናይሮቢ ኬንያ ቢሮአቸው ደውዬ ነበር። ሚስተር ሆል በ2018 ዓመተ ምህረት በኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ ጨቋኝ ህጎችን ለመሰረዝ ቁርጠኛ መሆናቸውን አስታውቀዋል። የአስቸኳይ ጊዜ አዋጁን አንስተዋል። በአስር ሺዎች የሚቆጠሩ የፖለቲካ እስረኞችን እንዲፈቱ አዘዋል። በተቃዋሚ የፖለቲካ ፓርቲዎች ላይ ተጥሎ የቆየውን እገዳ አንስተዋል። አንዳንድ ሙሰኛ ባለሥልጣናትን አባረዋል። ጄል ኦጋዴን በመባል የሚታወቀውን የማሰቃያ እስር ቤት ጨምሮ ሌሎች ብዙ ማገሪያዎችን ዘግተዋል። ከ2020 ብሔራዊ ምርጫዎች በፊት ከአንድ ዓመት በኋላ ማለት ነው፣ በኢትዮጵያ አቆጣጠር። ከዚያ በፊት የቁልፍ ተቋማትን ነጻ አሰራር ለማጎልበት እርምጃዎች ተወስደዋል። በኤርትራስ ሪፖርታችሁ በምን ላይ ያተኩራል ስል ፌሊክስ ሆርንን ጠይቄያለሁ። በ2018 ዓ.ም በኤርትራ ከኢትዮጵያ ጋር የተደረሰው የሰላም ስምምነትና ጥቅምት ውስጥ የተባበሩ መንግሥታት ድርጅት ጥሎት የቆየው ማዕቀብ መነሳት በዛች አገር ውስጥ በመሰረታዊ መብቶች ላይ ተጥለው የቆዩ እገዳዎች ይነሳሉ የሚሉ ተስፋዎችን አሳድረዋል። በ2018 ዓ ም ግን የታዩ ለውጦች አነስተኛ ናቸው። በኤርትራ መገናኛ ብዙኃን ነጻ አይደሉም። የሲቪክ ማኅበረሰቦች፣ የፖለቲካ ፓርቲዎች ወይም የፍትሕ ሥርዓቱ ነጻ አይደሉም። በሕገ ወጥ መንገድ ማሰር በኤርትራ እየተለመደ ነው። ዜጎች በብሔራዊ አገልግሎት ላልተወሰነ ጊዜ ይመደባሉ። ብዙውን ጊዜ የሚመደቡት ደግሞ ወታደሩ ውስጥ ነው። ብዙ ሺዎች በየወሩ ሀገራቸውን እየጣሉ ይሰደዳሉ። የሁመን ራይትስ ዋች ዘንድሮ ባዘጋጀው የዓለም የሰብአዊ መብቶች አያያዝ ሪፖርት ኢትዮጵያና ኤርትራን የተመለከተውን ክፍል ያቀረቡትን ከፍተኛውን የአፍሪካ ጉዳዮች አጥኚ ፌሊክስ ሆርንን፣ አመሰግናለሁ። የሁመን ራይትስ ዋች ሪፖርት የኬንያን፣ የዩጋንዳን፣ የታንዛኒያን፣ የሱዳንን፣ የደቡብ ሱዳንንና የሶማሊያንም የሰብአዊ መብቶች ሁኔታ ዘርዝሯል። አጠር አጠር አድርጌ ለማየት በሱዳን የመንግሥቱ ኃይሎች በማዕከላዊ ዳርፉር በጀበል ማራ በርካታ መንደሮችን አጥቅተው አውድመዋል። ብዙ ሺዎች አካባቢውን ለቀው ሸሽተዋል። በካርቱም ከተማና ሌሎች ከተሞች በተካሄዱ የተቃውሞ ሰልፎች የመንግሥቱ ወታደሮች ኃይል ተጠቅመው ከመበተናቸውም በላይ ጋዜጠኞችንና የፖለቲካ ተቃዋሚዎችን ይዘው አስረዋል። እስከ ሞት በሚያስቀጣ ክስ ወንጅለዋቸዋል። ፕሬዝደንቱ ኦማር አልበሽር በዳርፉር ወንጀል የፈጸሙትን ለፍርድ አላቀረቡም። በደቡብ ሱዳን በመንግሥቱና አማጺያን መካከል ውጊያው ቀጥሏል። በመስከረም ወር የተፈረመው የሰላም ስምምነት አክባሪ አጥቷል በሶማሊያ መንግሥት የዜጎቹን ደህንነት ማስጠበቅ ተስኖታል በተደጋጋሚ ሰብአዊ ቀውስ እየደረሰ ይታያል የመንግሥት ኃይሎች ሲቪሎችን ያለ ፍርድ ይገድላሉ በዩጋንዳና ታንዛኒያም የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ የኃይል እርምጃ ወስደዋል በሁለቱም ሀገሮች የሰብአዊ መብቶች አያያዝ ባሳለፍነው 2018 ዓ ም እንደ አውሮፓውያን አቆጣጠር ተሻሽሎ አልታየም ይላል የሂውማን ራይትስ ዋች ዓመታዊ የሰብዓዊ መብቶች አያያዝ ሪፖርት። ሰለሞን ክፍሌን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ መጽሔት ርዕስ ስንሻገር ከደወሌ ድሬዳዋ በሚወስደው ጎዳና ተዘግቶ የነበረው መስመር ተከፈተ ይለናል። በአፋር ክልል ልዩ ኃይሎች የሚደርሰውን ጥቃት ለመቃወምና ሶስቱ አወዛጋቢ ቀበሌዎች ወደ ሶማሌ ክልል እንዲካለሉ ለመጠየቅ የኢሳ ሶማሌዎች በትላንትና ዕለት ከድሬዳዋ ደወሌ የሚወስደውን መስመር ዘግተውት ነበር። ሆኖም በትላንትና ዕለት ከሌሊቱ ሰባት ሰዓት ድረስ ከዘለቀ ድርድር በኋላ መንገዱ እንዲከፈት ከ ከስምምነት ተደርሶ በዛሬው ዕለት ለትራፊክ ክፍት መሆኑንም የሶማሌ ክልል ምክትል አስተዳዳሪ አቶ አደም ፋራህ ተናግረዋል። እንደ አቶ አደም ገለጣም ሰሞኑን በአፋር ልዩ ፖሊስ በተፈጸመ ጥቃት አስራ ስምንት ሰዎች ሲገደሉ የአፋር ልዩ ኃይል ከሶስቱ የሶማሌ የሚበዙባቸው ቀበሌዎች እንዲወጣ በተደረሰው ስምምነት አዲሱ የአፋር ክልል አስተዳደርም ተስማምቶበት ነበር ይላሉ። አዲስ ቸኮል ዝርዝሩን ይዟል። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ አደም ፋራህ ዛሬ በሰጡት መግለጫ የአፋር ክልል ልዩ ኃይል አስቀድሞ የተደረሰባቸውን ስምምነቶች በመጣት ሰሞኑን ሶማሌዎች ማፈናቀሉንና አስራ ስምንት ሰዎችን መግደሉን ገልጸው ይህንን በመቃወም ጅቡቲን ከምስራቅ ኢትዮጵያ የሚያገናኘው የድሬዳዋ ደወሌ መንገድ ተዘግቶ ነበር ብለዋል። ሆኖም የሀገር ሽማግሌዎች የክልሉ ወጣቶች የጎሳ መሪዎች የክልሉ ርዕሰ መስተዳድር አቶ ሙስጠፊ ኡመር ምክትሉ አቶ አደም ፋራ እና የፌዴራል ከፍተኛ አመራሮች በተገኙበት ትላንትና እስከ ሌሊቱ ሰባት ሰዓት በተደረገ ድርድር ከስምምነት ላይ ተደርሶ መንገዱ ለትራፊክ ክፍት ሆኗል የተደረሰው ስምምነት ሌሎች ነጥቦችን የሚያካትት እንደሆነ ነው አቶ አደም የሚናገሩት ጅቡቲን ከድሬዳዋ የሚያገናኘው መንገድም ትላንትና የተዘጋበት ሁኔታ ነበር ይሄ መንገድ ለሀገራችን ኢኮኖሚ እጅግ ወሳኝ ስለሆነ ቶሎ ችግሩ መፈታት አለበት በሚል የሶማሌ ክልል ርዕሰ መስተዳደር እኔም የሶማሌ ክልል ምክትል ርዕሰ መስተዳደርና ከፌደራል መንግስት የተወከሉ አካላት በጋራ ሆነን የሀገር ሽማግሎችን የሃይማኖት አባቶችንና ና ወጣቶችን ትላንት አነጋግረናል። በውይይታችንም ማጠቃለያ ላይ አንደኛ በአካባቢ ሞት መቆም አለበት። የመኩሰል አደጋ መቆም አለበት። መፈናቀሉ መቆም አለበት። ለዚህ የአካባቢው ኅብረተሰብ የበኩላቸውን ድርሻ እንዲወጡ ተስማምተናል። በዚሁ መሰረት ግጭቶች የቆሙበት ሁኔታ አለ። በሁለተኛ ደረጃ በአካባቢ ጉዳት የደረሰባቸው ዜጎች አስቸኳይ እርዳታ እንዲደርሳቸው የፌዴራል መንግስት ከሁለቱ ክልሎች ጋር በመተባበር አስፈላጊውን እንደሚያደርግ እስከ ስምምነት ላይ ደርሰናል። እንቅስቃሴዎችም ተጀምረዋል። በሶስተኛ ደረጃ መንገዱ እንዲከፈት የሀገር ሽማግሎች፣ የሃይማኖት አባቶች፣ ወጣቶች ተቀናጅተው የተዘጉ መንገዶችን የማስከፈት ስራ እንዲሰሩ ተስማምተን እስከ ሌሊቱ ሰባት ሰዓት ድረስ ስራው ሲሰራ ቆይቶ መንገዱ ሙሉ በሙሉ ተከፍቷል። ስለሆነም የጅቡቲና ኢትዮጵያ መንገድ በአሁኑ ወቅት ክፍት ነው። የሲቲ ዞን ወጣቶች በርበርታ ሊቀመንበር የሆነው ወጣት አሂር ወሎም ተዘግቶ የነበረው መንገድ መከፈቱን አረጋግጦልኛል። ገዳማይቱ፣ አደይቱና እንዱፎ የተባሉ ሶስቱ አወዛጋቢ ቀበሌዎች ላይ ሲነሳ የነበረው ይገባኛል ጥያቄ ታህሳስ 2007 ዓ.ም በተደረሰ ስምምነት በአፋር ክልል ስር ራሳቸውን በራሳቸው እንዲያስተዳድሩ በራሳቸው ቋንቋ እንዲማሩ የቀበሌዎችን በጀትና የልማት ፍላጎት ደግሞ የአፋር ክልል እንዲያሟላ ተወስኖ እንደነበረ አቶ አደም ያስታውሳሉ። ሆኖም በስምምነቱ አፈጻጸም ላይ ችግሮች እንደነበሩ የሚናገሩት አቶ አደም ይህንን በመቃወም የወንዱፎ ቀበሌ ነዋሪዎች መብታችን አልተከበረም በሚል ሰላማዊ ሰልፍ አካሂደዋል ብለዋል። እሳቸው ባላቸው መረጃ መሰረት ሰላማዊ ሰልፉ በሰላም ተጀምሮ በሰላም የተጠናቀቀ ቢሆንም ነዋሪዎቹ ሶማሌ ስለሆንን መሬታችን ከሶማሌ ክልል ጋር ኩታገጥም በመሆኑ ወደ ሶማሌ ክልል እንካለን ማለታቸውንና የአፋር ክልል ሰንደቅ ዓላማ ማውረዳቸውን ይናገራሉ። የሶማሌ ክልል ከዚህ በፊት በነበረው ስምምነት መሰረት ድርጊቱ ትክክል አለመሆኑን አስገንዝበው የአፋር ክልል ሰንደቅ ዓላማ ተመልሶ እንዲውለበለብ የሚመለከታቸውን አካላት አነጋግረው አሳምነው የነበረ ቢሆንም የአፋር ክልል ልዩ ኃይል ግን ወደ አካባቢው ገብቶ ግድያዎች እንደፈጸመ፣ ይህንኑ ለማስቆምም የአፋር ክልል ልዩ ኃይል በፌዴራል መንግስት አደራዳሪነት ከሶስቱ ቀበሌዎች እንዲወጣ ስምምነት ደርሰው እንደነበረ አቶ አደም ገልጸዋል። የፌዴራል አካላትም ህዝቡን በማዋየት በመጨረሻም ህዝቡ ተስማምቶ የሶማሌ ክልል ባንዲራ እንዲወርድ የተደረገበት ሁኔታ ነበር። ይሄ ሆኖ እያለ ነው የአፋር ልዩ ኃይል ወደ አካባቢው ገብቶ ህብረተሰብ ጋር የተጋጨው። በግጭቱም የበርካታ ሰዎች ህይወት አልፏል፣ በርካቶች ቆስሏል፣ ንብረቶችም ወድሟል። ይሄ እንደሆነ የፌደራል መንግስት በጉዳዩ ዙሪያ ሁለቱ ክልሎች እንዲወያዩ አዲስ አበባ ላይ ስብሰባ ጠርቶ በሰፊው ተወያይተናል። እንደ ሶማሌ ክልል ችግሩ ዘላቂ መፍትሄ እንዲያገኝ፣ ሞት እንዲቆም በአካባቢ እየታየ ያለው የሞቅሰል የንብረት መውደም እንዲቆም እኛም የበኩላችንን አስተዋጽኦ እንደምናደርግ አረጋግጠን በጋራ እቅድ አዘጋጀን። በእቅዱ መሰረት ለጊዜው ከሶስቱም ቀበሌዎች የአፋር ልዩ ኃይል እንዲወጣና የፌደራል ጸጥታ አካላት የአካባቢውን ሰላም እና ጸጥታ እንዲያስከብሩ ከስምምነት ላይ ተደረሰ። በዚህ ሁኔታ የአፋር ክልል ወጣቶች ልዩ ኃይሉ ከሶስቱ ቀበሌዎች መውጣቱ በመቃወም መንገዶች መዝጋታቸውንና በዚህም ስምምነቱን ሊያስፈጽሙ የነበሩ ሶማሌ ክልል የሀገር ሽማግሌዎችና የሃይማኖት አባቶች መጓዝ አለመቻላቸውን አቶ አደም ይገልጻሉ። ምንም እንኳ በፌዴራል መንግስትና በሚመለከታቸው ሌሎች አካላት አስተባባሪነት መንገዱ እንዲካፈት ቢደረግም በድንገት ግን የአፋር ክልል ልዩ ኃይል ጥቃት መፈጸሙን ይናገራሉ። ሁኔታዎች በዚህ ደረጃ ላይ እያሉ ነው እንደገና በአካባቢ የነበረው ልዩ ፖሊስ ከአካባቢ ኅብረተሰብ ጋር የተጋጨው ከበፊቱ በከፋ መልኩ የበርካታ ሰዎች ሕይወት ሊያልፉ ችሏል። እስካሁን ባለው መረጃ ወደ 18 ሰዎች ሞቷል፣ ብዙዎች ቆስሏል። በርካታ ዜጎች ከአካባቢው ተፈናቅሏል። በአሁኑ ወቅት የምግብ እና የውሃ እርዳታ የሚፈልጉ ዜጎች በርከት ይላሉ። በአካባቢው የአፋር ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ ግን ጥቃት እየደረሰ ያለው በዋናነት በአፋር በኩል ነው ይላሉ። ደግሞ ያው በዚህ በአርብቶ አደር ማህበረሰብ መካከል የተፈጠረ ግጭት ሳይሆን ሆን ተብሎ ተደራጅቶ በከባድ መሳሪያ ህዝብ ላይ ጥቃት እያደረሱ ያሉ ሀይሎች ናቸው። በከባድ መሳሪያ ማለት ነው። ማን ነው ጥቃት አድራሹ አሁን? እነዚህ የገቡ እነዚህ የገቡ የጸረ ሰላም ሀይሎች ናቸው። እየሞቱ ያሉት እነማን ናቸው አሁን? ይሳዎች ሰሞኑን ሰላማች ዛሬ ዛሬ ማ እየሞቱ ያሉት የአፋር ማህበረሰቦች እየሞቱ ነው። ሰሞኑን ማለት ነው። ከፍተኛ የሆነ የሰላም ችግር አለ። ልዩ ሀይሉ ከሶስቱ አወዛጋቢ ቀበሌዎች እንዲወጣ የአፋር ክልል መንግስት ተስማምቶ እንደነበር የሚቀበሉት አቶ አመድ ሆኖም በአርብቶ አደር ደረጃ የማይያዙ ትጥቆችን የታጠቁ አሸባሪዎች ጥቃት የፈጸሙበት በመሆኑ ለቆ መውጣት አልቻለም ብለዋል። በእርግጥ አካባቢው ላይ ሰላምና ደህንነት እንዲሰፍን ፌዴራል መንግስት አልቃ እንዲገባ እና ሰላምና ደህንነት ሊያስከብር ያው ተወያይተዋል። ውይይቶች ተደርገዋል። ግን አሁንም ቢሆን ወደዛ እንዳይገባ እዛ ደረጃ እንዳይደርስ በመሀልም እንቅፋቶች እየፈጠሩ ነው ነው የክልሉ ልዩ ኃይል ህብረት ስሙን ሰላምና ደህንነት ለመጠበቅ እንጂ ጦርነት እንትን ማለት እንትን የለበትም። የክልሉ ልዩ ኃይል አሁንም እኮ ለማውጣት ዝግጅት በሚደረግበት ሰዓት ነው በላይ በላይ እየመጡ ቶክስ የሚከፍቱ ያሉት። የግጭቱና አለመረጋጋቱ ዋና መንስኤ ድህነት ነው ያሉት የሶማሌ ክልል ምክትል ርዕሰ መስተዳደር አቶ አደም ፋራ ከግጭቱና ተርፋን ብለው የሚያስቡ አመራሮች የጥቅም ትስስር ያላቸው ኮንትሮባንዲስቶችና ሌሎች ጸረ ለውጥ ኃይሎች ችግሩ እንዳይፈታ የራሳቸውን አሉታ የሚና እየተጫወቱ ነው ብለዋል። ስለሆነም እነኚህ ጸረ ለውጥ ናቸው ያሏቸው ሀይሎች ላይ ተገቢውን ቁጥጥር በማድረግ ህብረተሰቡ ላይ ተጽዕኖ እንዳይኖራቸው ማድረግ ተገቢ ነው ብለዋል። በተጨማሪም ምቹ የልማትና መልካም አስተዳደር ስራዎች ትኩረት ተሰጧቸው እንደሚሰራ የፌዴራል መንግስት እንዲሁም የአፋር ክልልና የሶማሌ ክልል አመራሮችም ይህንኑ ሂደት እንደሚደግፉ መስማማታቸውን አቶ አደም ገልጸዋል። የአፋር ክልል ኮሚኒኬሽን ቢሮ ኃላፊ አቶ አህመድን በዚህ ይስማማሉ። ሆኖም ኮንትሮባንዲስቱና ጸረ ለውጡ ማን በሚለው ላይ የተለያየ አቋም ነው ያላቸው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ላይ ከድረ ሄደዋል። አዲስ ቸኮልን ለጥንቅሩ እናመሰግናለን። 36 ሚሊዮን የኢትዮጵያ ህጻናትና ልጆች ዛሬም በከባድ ድህነት እንደሚሰቃዩ አንድ ጥናት አስታወቀ። የድህነቱ መጠነኛ ክፍተት ከከተሞች ይልቅ በገጠሪቱ ኢትዮጵያ እንደሚበረታም ተመልክቷል። የሀገሪቱን የኢኮኖሚ እድገት ለማረጋገጥ ለዚህ ህጻናትና ልጆች ችግር ከወዲሁ መፍትሄ መፈለግ እንዳለበት ጥናቱ ያሳስባል። መለስካቸው አማሃ ዝርዝር ዘገባውን ልኮልናል። ዛሬ ይፋ የተደረገው ጥናት ስያሜው በእንግሊዝኛ ቢሆንም በአማርኛ የህጻናት ባለብዙ ገጽ ድህነት በኢትዮጵያ የመጀመሪያ ብሔራዊ ግምቶች ይላል እንግሊዝኛው መልቲ ዳይሜንሽናል ቻይልድ ዲፕሪቬሽን ኢን ኢትዮጵያ ፈርስት ናሽናል ኤስቲሜትስ የሚል ነው ይህ የጥናት ዘገባ እንዳተተው ከሆነ በኢትዮጵያ ከ18 ዓመት ዕድሜ በታች ከሚገኙ 41 ሚሊዮን ሕፃናትና ልጆች መካከል 36 ሚሊዮን የሚሆኑት መሠረታዊ ማኅበራዊ አገልግሎቶችን ሊያገኙ የማይችሉ ድሆች ናቸው ዘገባው ይህን ሲዘረዝረው ብዙ ገጽታ ባለው ድህነት የሚሰቃዩ ናቸው ይላቸዋል። ቢያንስ በሦስት አይነት የድህነት ሰንሰለቶች ታስረዋል ይላል። ይህ በማዕከላዊ ስታትስቲክስ ኤጀንሲና በዩኒሴፍ ኢትዮጵያ አማካኝነት የተዘጋጀው ጥናት ይህ የሕፃናትና የልጆች የድህነት መጠንና ጥልቀት በአጠቃላይ ሲታይ 88 በመቶ የሚሆኑት ኢትዮጵያውያን ልጆች በከባድ ድህነት እየተሰቃዩ እንደሆኑ ጥናቱ ቢያመለክትም፣ ዝርዝሩ ደግሞ ከዚህ ለየት ያለ ስዕል ያሳያል። በዘገባው መሠረት ከመልክዓ ምድር አኳያ ሰፊ ልዩነት ይስተዋላል። በገጠር ከሚኖሩት ሕፃናት መካከል 94 በመቶ የሚሆኑት ሕፃናት ድሆች ተብለው ይመደባሉ። በዚህ አንጻር በከተማ ከሚኖሩት ሕፃናት መካከል ድሆች ተብለው የተመደቡት 42 በመቶ ናቸው። በተለያዩ የኢትዮጵያ ክልሎችም የድህነት መጠኑ ይለያያል። በአዲስ አበባ ከሚኖሩት ሕፃናትና ልጆች መካከል 18 በመቶ ብቻ ናቸው ድሆች የሚባሉት በአፋር በአማራና በደቡብ ክልል 91 በመቶ የሚሆኑት ድሆች ናቸው። የድህነት መጠኑ በኦሮሚያና በሶማሌ 90 በመቶ እንዲሁም በቤንሻንጉል ጉሙዝ 89 በመቶ ነው። ይህን አስከፊ ድህነት ትርጉም ባለው መልኩ ለመቀየር መንግሥትና የሚመለከታቸው ሁሉ መሥራት እንዳለባቸው ያመለከቱት የኢትዮጵያ ማዕከላዊ ስታትስቲክስ ኤጀንሲ ዳይሬክተር አቶ ቢራቱ ይገዙ ጥናቱ ይፋ ሲደረግ ባሰሙት ንግግር ይህን ብለው ነበረ። ሁላችሁም እንደምትገነዘቡት ስለ ኢትዮጵያ ሕዝብ ቁጥር ስንነጋገር የኢትዮጵያን ሕዝብ ከፊል ያህሉ ስለሚሆኑት ሕጻናትም ጭምር እንደሆነ ይታወቃል። ይሁንና በዚህ ጉዳይ ላይ ስንወያይ በሕፃናት መልካም አኗኗር ላይ ልዩ ትኩረት የማንሰጥ ከሆነና በአጠቃላይም ስለ ህዝቡ አኗኗር ብቻ የምንነጋገር ከሆነ ሕፃናትን የድህነት ችግር ለመፍታት የሚያስችል ተገቢ ፖሊሲና እቅድ ለመንደፍ አያግዘንም። ኢትዮጵያ ዘላቂ ልማት አጀንዳ ለማሳካት ከፈለገችና የሕፃናት ድህነትን መጠን በግማሽ ለመቀነስ ከፈለግን ያንን የሕፃናት ድህነት መጠን በየዓመቱ በአማካይ በአራት በመቶ መቀነስ ይኖርብናል። በዚሁ ሥነ ሥርዓት ላይ ንግግር ያደረጉት በኢትዮጵያ የዩኒሴፍ ተወካይ ሚስ ጂሊያን ሜልሶፕ ኢትዮጵያውያን ሕፃናት ከአዋቂዎች ይልቅ በድህነት በትር ይመታሉ ይላሉ። ሜልሶፕ አክለውም የኢትዮጵያ የወደፊት ምጣኔ ሀብታዊ ብልጽግናና ማኅበራዊ ልማት እንዲሁም ሀገሪቱ በአጭር ጊዜ ውስጥ መካከለኛ ገቢ ካላቸው አገሮች ለመሰለፍ ያላት ጽኑ ፍላጎት መሠረቱ የዛሬዎቹን ሕፃናትና ልጆች አካላዊ አእምሯዊና ማኅበራዊ ልማት ለማነጽ የሚውለው ገንዘብ ነው ብለዋል። ይህንን ለማከናወን ደግሞ ችግሩ ለይቶ ማወቅ እንደሚያስፈልግም ጂሊየን ሜልሶፕ አስገንዝበዋል። ኢትዮጵያ ኒድስ ኢትዮጵያ በየጊዜው ከሚከናወነው አጠቃላይ የድህነትን መጠን ልኬት ከመዝገብ ጋር የሕፃናትን መጠን ልኬት ጠቋሚ ማድረግ ይኖርባታል። ይህን ማድረጉ ለዘላቂ መፍትሄዎች የተዘጋጀውን ዘገባ ይረዳል። የሕፃናትን ድህነት ለመቀነስ አስተዋጽኦ የሚያደርጉ ፖሊሲዎችና መርሃ ግብሮችን በቅጡ ለመረዳትም ይጠቅመናል። የጥናቱ ዘገባ እንደሚያመለክተው የህፃናትና ልጆች ድህነት በሀገሪቱ ሁሉ የተንሰራፋ ቢሆንም ካላቸው የህዝብ ብዛት አኳያ ኦሮሚያ፣ አማራ እና ደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ለዚህ ቁጥር ከፍተኛውን ድርሻ ያዋጣሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ38 3 ሳ 8 መሆኑን ያመለክታል። በዚህ ሰዓት በየሳምንቱ በዚህ ሰዓት ወደሚቀርበው ቀዳሚ ቅንብር ነው የምናልፈው፣ ባህልና ማህበረሰብ ባህልና ማህበረሰብ በምሽቱ ቅንብሩ አንድ አዲስ የልጆች መጽሐፍ ከደረሰች ወጣት ደራሲ ጋር የተካሄደ ቃለ ምልልስ ይዞን የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነህና እንግዲህ ስቴ አሰማል። አመሰግናለሁ አዳነች። ወጣቷ ደራሲ ነዋሪነቷ በዚህ በዩናይትድ ስቴትስ በዊስካንሰን የሆነ እስከ ቅርብ ጊዜ ድረስም ተማሪ የነበረች ራሷን ታስተዋውቃለች። የመጀመሪያ የሆነውን ይህን የልጆች መጽሐፍ ነው ለንባብ ያበቃችው እንዳልኩት እራሷን በምታስተዋውቅበት እንደደር ሰርተፍኬት በረከት ልትሰገድ ይባላለሁኝ የተወለድኩት ያደግኩት አዲስ አበባ ነው፣ አጠና ተራ ኮርፌ አካባቢ። አሁን ማስተርሴን በፋርማሲካል ሳይንስ በቅርቡ ነው የጨረስኩት። ታሳስ ላይ ጨርሼ አሁን ስራ እና የተለያዩ ነገሮችን በማየት ኤክስፕሎር በማድረግ ነው እየተዘጋጀው ነው። ቢበልጡን ወደ ሕክምና ያደላ ትምህርት ነው ያጠናሽው፣ ግን ዛሬ የምንነጋገረው ከሕክምና ይልቅ ታሪክና ስነ ጽሁፍን ይመለከታል። በቅርቡ አንድ መጽሐፍ ጽፍሻል። ልጆች መጽሐፍ በእንግሊዝኛ ነው መጀመ የተጻፈው ይሄ መጽሐፍ ሙናና አበበ ይላል። በአማርኛ የተተረጎመው ጥቅምት 2011 ዓ ምት መሆኑን የትርጉሙ ቅጅ ላይ ያሳያል። ምናልባት ዋናው መጽሐፍ ከዚያ ቀደም ብሎ ከሆነ የሚጻፈው። እስኪ በረከት ስለ መጽሐፍሽ ንገሪን። ይህ የህጻናት መጽሐፍ ለማን ተጻፈ? እንዴት ተጻፈ እ ሙናና አበበ ስለ አስር አመት ልጅ ነው የሚተረከው። ሙናናት ተራኪዋ ታሪኩ ላይ ሴት አያቷ ጋር በጣም ጥሩ ቅርርብ አላት እና ስለ ታሪክ ብዙ አያቷ ይነግሯታል። ስለ ማንነቷ፣ ስለ ታሪኳ እንድታወቅ በደንብ የሚገፋፉ ጥሩ ሴት አያት አሏት እና በዚህ መሀል ስለ አበበ ቢቂላ ታሪክ ምን ታውቂያለሽ ብለው ሲጠይቋት አይ ብዙ አላውቅም በሚለው የሆነ መጽሐፍ አለ እና ይሄ መጽሐፍ ወደ ኋላው የተወሰደ ታሪክን ያስተምራል እና በዚህ መጽሐፍ አማካኝነት አበበ ቢቂላን ታገኘዋለች። አስራ ሁለት ዓመት እያለ ገና ታዋቂ ሳይሆን ከእሱ ጋር ትምህርት ቤት ስትሄ በዚህ ስለ ጥንካሬው ትረዳለች። ከዛ በኋላ ሮምሌ ሲያሸንፍ፣ ከዛ በኋላ የመኪና አደጋውም ደርሶ ጥንካሬው እንዳለ ሆኖ ታገኘዋለች እና በዚህ መሀል ስለ ከሱ ጋር ጓደኝነት ይፈጥራሉ። ስለ ጥንካሬው፣ ስለ ታታሪነቱ በጣም ብዙ ትማራለች እና ስለዚህ ነው ለመተረክ የፈለግኩት። መጀመሪያ መጽሐፉ ሲጻፍ አበበ ቢቅላ የአሁኑ ትውልድ እንዲያውቁ፣ ታዳጊዎች እንዲያውቁ በማሰብ ነበረ እና ግን ስለ አበበ ቢቅላ እሱ እየተረከው ለመጽሐፍ መጀመሪያ ስጽፈው ትንሽ ከበደ እና በቃ ሌላ ሰው ትንሽ ልጁን እያየች እንዴት ጥንካሬውን ስለሱ እንዴት ትምህርት መቅሰም ትችላለች በሚለው ነው ልጻፍ የቻለው መጽሐፉ። የገዛ ታሪክን በቅጡ ለማወቅ የሚረዱ የልጆች መጽሐፍት ብዙም አለማየቴ ምን ላደርግ እችላለሁ በሚል ተገፋፋው ትላለች የሙናና አበበ ደራሲ በረከት ደወል ሰገደ። እዚሁ እያለው ኢትዮጵያም እያለን ሳድግ እንደዚህ ታሪካዊ የሆኑ ለልጆች የተጻፉ ብዙ ነገሮች አልነበሩም፣ እና እዚህ ደግሞ ያው ልጆቹ ሲያድጉ ኢትዮጵያውያን ልጆች እንደዚህ አይነት ስለ ታሪካቸው ለልጆች ደስ በሚል ሁኔታ እንዴት እናቀርባለን በሚለው አስቤ የመጀመሪያውን መጽሐፍ ለአበበ ቢቂላ ለልጆች በሚያስደምም ሁኔታ ልጻፍ የቻለው መጽሐፉ እንዲወዱት አድርጌ መጽሐፍ ፈለግኩ ነው እያልሽ ነው ያለሽው። እስኪ ትንሽ ገፋ አድርገን ወደ ሙናና አበበ ታሪክ ወደ መጽሐፍሽ እንዝለቅ። መጽሐፉ በዋናነት የጻፍሽው በእንግሊዝኛ ነው። እዚያ ሀገር ለተወለዱና ላደጉ ኢትዮጵያዊ ታሪክ ላላቸው ወላጆቻቸው ኢትዮጵያዊ ያልሆኑ ህጻናት ነው ይበልጡን። ሌሎች ህጻናትም ቢያነቡት ቢረዱ ያንኑ ያህል መሳቡ አይቀርም። በአማርኛ የተተረጎመው መጽሐፍ ቅጂ አግኝቼ ነው አሁን ማስታወሻዎችን የማነሳሳው። ገና የመጀመሪያው ምዕራፍ ላይ ምስጢር ልንገራችሁ፣ ምናልባትም ላታምኑኝ ትችሉ ይሆናል ሲል የሚንደረደረው መጽሐፍሽ እኔ ሙና እባላለሁ፣ አስር ዓመቴ ነው። አዲስ አበባ እንደተወለደች ትነግረን እና በጣም ጥሩ ጓደኛ የሆነዋት አያቷ ጥሩዬ እንደሚባሉ፣ እሷ አባዬ እንደምትላቸው ትተርክልናለች። አባዬ ታሪክ የመተረክ ችሎታዋ ምርጥ ቢሆንም ማንበብና መጻፍ ግን አትችልም ነበር። ስለዚህ ለምን ይህንን አይቸው የማላውቀውን መጽሐፍ እንደያዘች አልገባኝ። መጽሐፍ ይዘው አንድ ሐሙስ ምሽት ለተተኛ ስትዘግጃጅ አዞ ፈር ያለ በተቀዳደደ ቡኒ ቆዳ የተለበጠና ገጾቹ ዕድሜ የጠገቡ ከመሆናቸው የተነሳ አፈርማ መልክ ያለው አሮጌ መጽሐፍ ይዛ ነበር ይልና በዚህ መልኩ ነው የሚንደረደረው። አንዲት አያት ለታዳጊ ልጅ የነገሩትን ነገር ግን በጣም ለየት ባለ መንገድ ከአበበ ጋራ የሕፃንነት ዘመኗን የምትጋራ ልጅ ናት በመጽሐፉ የምትተርከው። እስቲ አተራረኩንም አቀራረቡንም ይሄን ታሪክም የጻፍሽበትንም ስለ አበበ ቢቂላም ምን ያህል ማወቅ እንደቻልሽም መረጃዎችን ከት ዳገኘሽም በሙና ታሪክ ውስጥ ያሉትን እስኪ ፈታፈታ አድርገሽ አጫውችን። አዎ አተራረኩን መጀመሪያ ስጽፈው እንዳልኩ አስቀድሜ ከአበበ ቢቂላ እሱ እየጻፈው ነበር ያሰብኩት። አበበ ቢቂላ እየተረከው አስተዳደጉን፣ ከዛ ሮም ሲያሸንፍ እንደዛ። ስጽፈው ከበድ አለኝ እና ይህ እንደ ልጇ ሆኜ ለምሳሌ አስር አመቴ ያለው አበበ ቢቂላም ባገኘው፣ እሱ ሲያሸንፍ ብገኝ፣ የመሳሰሉት ነገሮች እንዴት እንደሚሆን ሳስበው እሱ ያጻጻፍ ሂደት ቀለል አያቴ ው ያሳደጉኝ ማለት ይቻላል። ለቤት ነበሩ ከትምህርት ቤት እስፋ ነበር አያቴ ነበር የሚያምር እና ጥሩ የሆነ በጣም እንደ ሙና እና አያቷ እንደነበረው ጥሩ ቁርኝት ነበረን እና በዚህ መሀል ስለዚህ እሷንም ማስገባት ፈለግኩኝ። እንደዚህ ሆኜ ድሮ እንደዚህ አድርገን ምናምን ብላ ትነግረኛለች። ታሪክ ባይሆንም ስለ ሕይወቷ ማለት ነው እና በጣም ደስ የሚል ያተራረክ ዘይቤ አላት። ድምጿ ረጋ ያለ ነው እና ሁሉ ጊዜ የሆነ ነገር ስትነግረኝ በጣም ተምስጭ ነው የምነግራት እና ስለዚህ ያንን የራሴን ሆ ያሳለፍኩትን ነገር እንዴት ወደ ታሪኩ አምጥቼ ለልጆች እንዴት ማስተላለፍ እችላለሁ የሚለውን ነው። ራሴ ወደ አስር አመት ወይም ወደ ዘጠኝ አመት ተመልሼ እንዴት ልተርከው በሚለው እና ታሪኩ ሲጀመር ትንሽ እንደ ነው አጓጊ እንዲሆን ፈለግኩኝ። ምንድን ነው ሚስጥሩ ብለው ልጆች ከመጀመሪያም ጀምሮ በቃ ሚስጥር ልንገራችሁ እና መጽሐፉን ይዛ ገባች ምናምን ሲል አጓጊ እንዲሆን፣ ልጆችም ደግሞ ሲሆኑ እንዲህ ምንድን ነው ሚስጥሩ እንዲሉ ነው እና ስለዚህ ይሄ ታሪክ የሚመለከተው የመጽሐፉ እንደ ፓወር ሀይል አለው ወደ ኋላ ታሪክ ይዞ የመመለስ እና የጻፈ ነገር አለ እንደሚሉት እሳቸው፣ መሀል ላይ አያቷን እንደሚገልጹት መጽሐፉ ምንም የጻፈ ነገር የለውም፣ ግን አንድ ቦታ ላይ ሲገለጥ ወደ ኋላ ተመልሶ፣ ይሄ ታይም ትራቨል ነው የሚባለው፣ ወደ ኋላ በሀሳብ በጊዜ ውስጥ ወደ ኋላ ያጓጉዟል፣ ወደ ሌላ ዘመን ወደ ቀደመ ጊዜ ወደ ቀደመ ጊዜ አጓጉዛል። ትክክል። እና በዚህ መሀል ነው የፈለኩት። ደግሞ ሲያሸንፍ ብቻ እንድታየው አልፈለግኩም። የምናውቀው ታሪክ አለ። እኔም ከልጅነት የጀምሮ አበበ ቢቂላ ሁላችንም የምናውቀው በጣም ትልቅ የሆነ ጀግና ነው እና ኢትዮጵያ በጣም የምትኮራበት ጀግና ነው። የሮም ኦሎምፒክስ አለ፣ የቶኪዮ ኦሎምፒክስ አለ። ግን ከልጅነት ጀምሮ ያለው ታታሪነትም እንድታይ ፈለኩኝ፣ ከሷ አድሜ ጋር ያለው እና መጀመሪያ ሲከፍት ምዕራፍ አንድ ላይ መጽሐፉ ወደ ኋላ ወደ ቀደመ ጊዜ ያስጌዳትና ጃቶ አበበ ቢቂላ ልጅ እያለ አስራ ሁለት ዓመት እያለ ነው የምታገኘው። ሙናና አበበ አበበ ቢቂላ በትውልድ ቀየው ጃቶ ሳለ በአስራ ሁለት ዓመት ዕድሜው ወደ ነበረበት ሩቅ ዘመን፣ ለልጆች ምናብ ቅርብ በሆኑ ተአምር አይነት መሰል ጉዞ ይዞ እንጭልጥ ይላል። ሳምንት ነው ቀጠሯቸው። ዶክተር አስዮዋን በረከት ልዑለ ሰገድና ሰገድን አመሰግናለሁ። ለጊዜዋ መልካም ምሽት። መጽሐፍት ለማረሚያ ቤቶችና ታራሚዎች በሚል በማሰባሰብ ለታራሚዎች የሚያከፋፍል ወጣትን በጎ ተሞክሮ ይመለከታል። ገና የሀያ አራት አመት ወጣት እድሜ ሙልጌታ አንበርብር ይባላል። ከአንድ አመት በፊት ከሐዋሳ ዩኒቨርሲቲ የመጀመሪያ ድግሪውን በጋዜጠኝነትና ስነ ተግባቦት ተቀብሏል። አሁን መንግስት ሚዲያ ተቀጣሪ ሆኖ እየሰራ ሲሆን በጎን በአንድ በጎ ተግባር በአያሌው ተጣምዷል። መጽሔት ለማረሚያ ቤቶችና ታራሚዎች የሚል አጀንዳ ይዞ በክልል ከተሞች ለሚገኙ ማረሚያ ቤቶች ከተለያዩ ግለሰቦችና ድርጅቶች መጽሕፍት በማሰባሰብ እያከፋፈለ ይገኛል። እስካሁን ለሐዋሳ ከተማ ማረሚያ ቤት አንድ ሺህ ለጅማ ከተማ ማረሚያ ቤት አንድ ሺህ መጽሕፍት አበርክቷል። ታህሳስ 22 2011 ዓ.ም ደግሞ ለባህር ዳር ከተማ 1500 መጻሕፍት አሰባስቦ አበርክቷል። መጻሕፍት ለማሰባሰብ ፌስቡክ የተሰኘውን ማኅበራዊ ሚዲያ ተጠቅሟል። ወደፊትም ከዚህ ጋር ተያያዥነት ያለው ትልቅ ተቋም ለመመስረት ውጥን ይዟል። ሌሎች ወጣቶችም የሙልጌታን ቀና ሐሳብ በመደገፍ ከወጣቱ ጎን ተሰልፏል። ወጣት ሙልጌታን በርብር ከሐዋሳው ዘጋቢያችን ዮናታን ዘብዴዎስ ጋር ቆይታ ይዟል። ከምትሠራው እንደዚህ ከሙያ ቤት ጓዳኝ ወይም ጎን ለጎን መጽሐፍትን ለማረሚያ ቤቶችና ለታራሚዎች የሚል ሀሳብ እንዴት ጀመርከው? እኔ ፌስቡክ ላይ አክቲቭ ነኝ። ዋና ሀሳቤ ታሪኮች፣ እንደዚህ ሆኖ የማውቃቸውን ታሪኮች በመጽሐፍ ያነበብኳቸውን ረጅምም አጭርም ለማህበረሰቡ ማድረስ ነው። ከዚህ አንጻር የተለያዩ ሰዎች የራሳቸው ኢንፍሉዌንስ አላቸው። ቀጥል በርታ። ከዚህ አንጻር የሆነ ሰው እነዚህ ስልሳ መጽሐፎች አሉኝ እና እነዚህ መጽሐፎች ማድረግ ምን ማድረግ ይችላለሁ ብሰተ ደስ ይለኛል ለሆነ ሰው ብሰት አለኝ እኔ በዛ ሰዓት በቡሬድ ና ቴሌቪዥን ድርጅት ይሰራ ነበር። ባዮግራፊዎች ላይ ይሰራለሁ ና ባዮግራፊዎች ከታሪክ አንጻርም ደስ ይሉኛል። የማልኮም ኤክስን እየሰራው ነበረ። ማልኮም ኤክስ እንግዲህ ማረሚያ ቤት ነው አብዛኛ ህይወትን አሳለፈ የሚባለው የትግል እንቅስቃሴውን ከመጀመሩ በፊት ማረሚያ ቤት ነበር ነው የሚባለው ና የነጮች የበላይነትን ይበላ ነበር። ከዚህ አንጻር ማረሚያ ቤት እያለ በርካታ መጽሐፎችን አነበበ። የዘረኝነት አስተሳሰብ ተከናውቶት ነበርና፣ ማረሚያ ቤት እያለ ግን ካነበበ በኋላ ዘረኝነት አስተሳሰቡ ጠፍቶለታል። ከዛ በኋላ ከማረሚያ ቤት ከወጣ በኋላ ወደ መካ ጉዞ አደረገ ነው የሚባለው። መካ ላይ የተረዳው ነገር ቢኖር በስልምና አስተምሮት ማንም ሰው የበላይ ማንም ሰው የበታችን እንደሌለው ልክ እንደ ጉር ማበጠሪያ ሁሉም ሰው እንደሆነ ነው የተማረው። ስለዚህ ይህን ነገር የተማረበት ዋና አስተሳሰቡ ማረሚያ ቤት ህይወቴ ነው ነው የሚለው እና መነብይ መኮንንን ማንሳት እንችላለን። ጎዘው እንዲ ነገም ቀን ነው የሚለው መጽሐፍ በሲጋራ ወረቀት ላይ ጽፈው የወጡትኝ ማረሚያ ቤት እያሉ ነው። መዘሽ ጸጋዬ ገብረመድህንን ድሮ እዛው ማረሚያ ቤት እያሉ የተለያዩ ቲያትሮችን እየደረሱ ለማህበረሰቡ ያደርሱ ነበር። ስለዚህ ይህን ውሃው እያለኝ ስልሳ መጽሐፍ ልስጥ ሲለኝ አዶና ይሴፉ ይባላል። ይ ደግሞ ዛንሳ ፕሮግራም እየሰራው ነበር ይህን አሳብተን ተርሼ ለማህበረሰቡ ካሉኝ ትሬንዶች ተጨ ተጨማሪ ደግሞ ፎሎወርም ስላለኝ ብንቀሳቀስ አዋጭነት ይኖረዋል ብዬ ጀመርኩ። ከዛ በኋላ እንቅስቃሴ ተጀመረ። ፌስቡክ ላይ ዘመቻ ተደረገ። ሐዋሳ ዩኒቨርሲቲ ላይ ተለያዩ ሰዎችን አናገርኩ፣ ምናምን ድጋፍ ሊያደርጉልኝ አቻሉም። ነገር ግን ሌሎች ሰዎች እንደዚህ እያማከርኩ ሐዋሳ ከተማ ማረሚያ ቤት አንድ ሺ ለጅማ ከተማ ማረሚያ ቤት አንድ ሺ መጽሐፍ አበረከት ፌስቡክ ዘመቻውን ከጀመርኩ በኋላ የተቀላቀሉኝ ሁለት ልጆች አሉ ሰላማዊት በለጠ እና ኤፍሬም ጀማል አብዱ ይባላሉ ሰላማዊት በለጠ ከአንቺ መቶ መጽሐፍ ፈልጋለሁ ከመታቂያቸው ና ከሚያውቁሽ ሰዎች እንትን አልኳት እሷም የራሷን እንቅስቃሴ ጀመረች እኔ በወቅቱ ሐዋሳ ስለነበርኩ አዲስ አበባ ላይ ያሉኝ ወዳጆች የሚሰጡ ሲያጡ እሷን እየሄድሽ ተቀበይ እያልኩ በርካታ መጽሐፍቶችን ሰበሰብ ከዛ ሐምሌ ሀያ አምስት ላይ ግን ንባብ ላይ ሕይወት አምስተኛው ይመስለኛል መታየር ጀመረ። ከዛ በኋላ በዛን ሰዓት ቢኒያም ወልዴ አዘጋጁን አናገርኩት። ካናገርኩት በኋላ ይቻላል መታችሁ ብትሰበስቡ ትችላላችሁ ሲለኝ ስታንድ ሰጠና እዛም እንግዲህ በርካታ ሰዎች ከሶስት መቶ ያላነሰ አንድ ሰው የሰርቃን ማጋጣሚ ያለ ብጽሀፍ ወርኮ ትባላለች እሷም ሶስት መቶ መጽሐፍ ሰጠች። እና እነዚያን ሁሉ ሰብስበን ቅድም ላልኩ ማረሚያ ቤት ሰጠ። መጽሐፍ የማመብ ልምዳችን አነስተኛ ነው። የማያነብ ደግሞ መጽሐፍ አይገዛም። መጽሐፍ ያልገዛ ደግሞ አይሰጥም። ይታወቃል። ይህ እንግዲህ የእኛ ማህበረሰብ ገጽ ነው። እና ከእኛ ማህበረሰብ በሺዎች የሚቆጠሩ መጽሐፍትን በአጭር ጊዜ ውስጥ ማሰባሰብ እንደምን እንደምንቀለላ እኔ ከጀመርኩ የሆነ ነገር ማቆም አልፈልግም። ይሄ ባህሪዬ ነው፣ አስተዳደግ የምነው የሆነ ነገር ከግብ ሰረደስ አድቀውም የሚል አስተሳሰብ አለኝ እና በርካታ ሰው ሊያላገጠብ ይችላል፣ የተለያዩ ነገሮችን ሊያነሳ ይችላል። እኛ ግን የሰበሰብነው ነው በዋነኝነት ፌስቡክን ተጠቅመን ፌስቡክ ላይ ፖስት ጓደኝ ጓደኞች እንደዚህ አይነት መጽሐፎች አሉኝ ያስራሉኝ ሀያሉኝ ሶስት አሉኝ ምናምን እያሉ መስጠት ጀመሩ የጅማውን ና የሀዋሳውን ስንሰጥ በዛ መልኩ ሰበሰብ ለባህር ዳር ማረሚያ ቤት ደግሞ ወደ አንድ ሺህ አምስት መቶ መጽሐፉን የሰበሰብነው ኢትዮጵያ ውስጥ ታላላቅ የኪነ ጥበብ ባለሙያዎች አሉ ለምሳሌ ብናነሳ ለ ዶክተር በድሎ ልጅራነት አገር ሰይፎን ወጣት ገጣሚያኖችን አካተን እነዚህ እነዚህ ሰዎችን ሰብስበን ሌላው ቲያትር ላይ መድረክ አዘጋጅን በኋላ ሰዎች እንደዚህ መግቢያ ያደረግነው ሁለት ሀገረኛ መጽሐፍትና ከዛ በላይ ሁለት ሀገረኛ መጽሐፍት ያደረግነው የሀገር ውስጥ መጽሐፍቶች ቢያነቡ የቋንቋ ችሎታቸውን በዛው የአማርኛ ከፍ ይላል። እንግሊዘኛ ግን በደንብ ካወቁ በኋላ ውጭ ወጥተውን ሚስተው ማንበብ ይችላሉ። የሚል አስተሳሰብ ስላለና ነው። እነዚ መጽሐፎች ሰበሰብን አንድ ሺ አምስት መቶ መጽሐፎች ብሔራዊ ቲያትር ላይ ከመጡት ሰዎች እንደዚሁ ተሰበሰብን። እንግዲህ እንደዛ እንደዛ እያለ አሁንም እየቀጠለ ይገኛል። ማረሚያ ተቋማትን ለምንድን ነው የመረጣችሁት? ብራዚል ላይ አንድ መጽሐፍ ያነበበ ሰው የመጽሐፉ ሙሉ ሀሳቡ ተረድቶ በሪፖርት መልክ ያቀርብና ካለው የታራሚነት እድሜው አራት ቀን ይቀነስለታል። ማረሚያ ቤት ስትውል አብዛኛውን ጊዜ ቁጭ ብለን የምትውለው ምንም ነገር የምታስበው ነገር የለም፣ ስልክ የለም፣ በሰዎች መጎርጎር አችልም። ቴሌቪዥንም ሊኖር ይችላል፣ ሬዲዮም ሊኖር ይችላል። የዛን ያለ ግን አጥጋቢ አይደሉም። ለምሳሌ አስራ ዘጠኝ ሰማንያ ሶስት የገባ ታራሚ ቢኖር ሁለት ሺህ ሰባት የሚወጣ ቢሆን ከአስራ ዘጠኝ ሰማንያ ሶስት እስከ ሁለት ሺህ ሰባት በየአመቱ በርካታ መጽሐፎች ይታተማሉ። እነዛ በርካታ መጽሐፎች የዚህ ዓለም ነጽብራቅ ናቸው ተብሎ ይታመናሉ። አሁን ያለው እና ባህራዊ ሁኔታ ና የሚያነብ ከሆነ መጽሐፍ የሚያገኝ ከሆነ ሁለት ሺህ ሰባት ሲወጣ አይደናገርም። የስራ ፈጠራ መጽሐፍ ሊያነብ ይችላል። የስነ ልቦና ሊያነብ ይችላል። የታሪክ ሊያነብ ይችላል። ስለዚህ እኔ እናንተ ውጭ ላይ ካለነው ማህበረሰብ እኩል ሆኖ ይወጣል ማለት ነው። የማንበብ አቅሙ ከፍተኛ ከሆነ ማለት ነው። እያንዳንዱን ነገር በዜና ከሰማ ታሪክ እውቀቶቹን ካነበበ የትናንቱና ያሁኑን ማገናዘብ ከቻለ አይምሯችን ሰፋ የሚል ከሆነ ምንም ነገር ላይ ጨንቀው ይችላል። ወጥቶ ስራ ፈጠራ መጽሐፍ ካነበበ ስራ ፈጣሪ ይሆናል። ለምሳሌ ሰው ገሎ የገባ ከሆነ የቤተ እምነት መጽሐፎችን ካነበበ ራሱን ቀጥጠት ነፃ ሊያነግ ይችላል። የስነልቦና መጽሐፎችንም ካነበበ የዛን ያህል ላይቸግረው ይችላል። እና እነዚ እነዚ ነገሮችም እንደዚሁ ይንጸባረቃሉ ማለት ነው። ወስዳችሁ መጽሐፍ ስታበረክቱላቸው ምንድን ነው ስሜታቸው የታራሚዎቹ? ከዚህ ጋር ተያይዞ ወስዳችሁ የሰጧቸቸው መጽሐፎች በስራ ተቀምጠው ይነበባሉ ወይ ክትል አድርገ ታቃለ አይተዘወር ብለ ሀሳብ ነው ያነሳው። ጅማ የሚጃለው ሀዋሳ የሚጃለው አሁን ባህር ዳር መሄዳለሁ ብዬ አስባለሁ። ሰዎቹ መጽሐፉን ሲቀበሉ እያሰሙት የሚናገሩት ንግግር አለ። እኛ የተረዳን ሰዎች ነን። በዚህ ልክ የሚያስታውሰን ሰው ማግኘታችን ጥሩ ነው። አንድ ነገር የማተኩርልህ ነገር ቢኖር ባለፈው ስርዓት አብዛኛው ሰው በወንጀልም ገብቷል፣ ያለ ወንጀልም ገብቷል። ሰርቶ ማለት ነው ፍርድ ቤት ተፈርዶበት ሳይፈረድበትም የገባ ብሰዋል። ስለዚህ በዚህ ህይወት ውስጥ ደግሞ እንደዚህ ከምንኖር እንደዚህ አይነት መጽሐፎች ይገቡልና የተሻለ አማራጮችን ፈጥረን መውጣት እንችላለን። ማንበብ የምንችል ነን። እዚህ ጋር ሱስ ነው እያለ ያለው ለምሳሌ አንድ ሰው የጫት መግዣ ብር ሊሰጠና ይችላል። መጽሐፍ ቤት ከምጣል ብንለው ግን ሰድቦና ሊሄድ ይችላል። ምር ሰዎችም አሉ። ይሄ ግን ያው ከማህበረሰብ ርግ ጋር አብሮ ስለሚሄድ ምንም ማድረግ አይችልም። ምክንያቱም በአንድ ቀን አደር የሚመጣ አይደለም እና በቃ አንዳንድ ሰው ያው ብር ሊያመጣልህ ይችላል እኔ እናንተ የምናውቀው ነው። በከተማችን ደረጃ ሀዋሳም እያለሁ እኔን አውቀዋለሁ እና ምግብ ጋብዘኝ ከምትለው ቢራ ጋብዘኝ ብትለው ይቀለዋል። የምግብ ቢያንስ አምሳ ብር ነው የሚያወጣ የጃምቦ የቢራ ሰውን ግን ከሁለት መቶ ብር ከሶስት መቶ ብር ያላነሰ ጠጣ እያለ ሊያጠጣ ይችላል። እና መጽሐፍ ዲዛይን ቢትለው ደግሞ በጣም የሚናደድ ገንሰው ሊኖር ይችላል። በዛ ልክ ነው የሚቃኝ። አዲስ አበባ ብሔራዊ ቲያትር መርሃ ግብር ነበራችሁ። ከዚህ ጋር በተያያዘ ና ቅድም አንተም አንስታል። ታዋቂ ሰዎች፣ ገጣሚዎች፣ ደራሲያን፣ ሌሎች አርቲስቶች ተገኝተዋል ና ፕሮግራሙን ወደውታል። ሀሳቢንም እንደወደዱ አውቃለሁ። ና ከዛ በኋላ ያደረጉት ድጋፍ አለ። ምናልባት በርታ ከማለት ሊጀምር ይችላል። ሙሌ ምንም የከፈልናቸው ነገር የለም። አዲስ አበባ ላይ እያንዳንዱ አርቲስት ያልተከፈለው መ ሰንበት በጣም አሁን ባለበት ነባራዊ ሁኔታ እና ከስንት አንዶቹ ናቸው እንደዚህ በራሳቸው በቀናነት የሚመጡት። ኪነጥበቡም ቢዝነሱ ነው። አንድ መቶ ብር ካለፍት ላስገባ ትችላለህ። ኪነጥበብ ቦታዎች የመጽሐፍ ምርቃት ካልሆነ በስተቀር መጽሐፍ ምርቃትም ያው መጽሐፍ ስለምትገዛ ትገባለህ ተብሎ ይታመናል እና የዛን ጊዜ እኛ መጽሐፍ መግቢያ ለማረሚያ በቅድ ለወንድሙ ነው እንዲያመጣ ያደረግ ነው። ከዛ አንፃር ነው እንቅስቃሴ እንቅስቃሴ አድርገናል። ያው እንግዲህ አብረውና የነበሩትም ጊዜ የነበሩትም አምነው ብና ነው የመጡት። በርካታ ታዳሚ ነው የነበረው። እኔ በእኔ እንቅስቃሴ እዛን ያል መድረክ ታዳሚ ያገኛለሁ ብዬም አላሰብኩም። ልጆቹም አብረው እኛ አሉትም ግን በዛ ላስተውም ነበር። ደስ የሚል ነበረ። ይበል ነው የሚያሰኘው። መልካም። ይህን ሀሳቤን በተመለከተ ነገህ ምንድን ነው፣ በሀገር ውስጥም ሆነ በውጭ ሀገር እንግዲህ እናግዝም ከባበርም አይጠፋም። ራሱን የቻለ ድርጅት እንዲሆን እንፈልጋለን። ላይክ እንደነመቄዶኒያ መቄዶኒያ፣ ሌሎች ፊሌዎቹ በጎ አድራጎት ማህበር። ይሄ ማህበር እንግዲህ ብራዚል ላይ ያለውን የአራት ቀን ፍላጎት ወደ ስምንት ቀን ወደ አስር ቀን አሳድገን በህግ ማዕቀፍ ውስጥ አካተን በፍርድ ቤት ደረጃ ሄደን በሀገር አቀፍ ደረጃ ያን ህግ እንዲጸድቅ እናደርጋለን። ከዛ በተጨማሪ ከመጽሐፍት በተጨማሪ ሴቶች እዛ ማረሚያ ቤት አሉ ስለዚህ ሴቶች ደግሞ ሞዴስ ያስፈልጋቸዋል በዛም ልክ ሞዴስም እሚገባበትን መንገድ እንፈጥራለን ጤና ጥበቃ ሚኒስተር ጋር አሁን ግንኙነት እያደረግረግን ነው ዶክተር አሚር ጋር በተለያዩ ጤና ጣቢያዎች የጤንነት መጠናቸው በየጊዜው እንክብካቤ እንዲደረግላቸው ምክንያቱም ተፈርዶበት ማረሚያ ቤት ቢገባም ታራሚ ቢሆንም በቃ ዜጋ እስከመሆኑ ድረስ እንክብካቤ ሊደረግለት ይገባል እኛ ሀሳብም በድርጅት አሳድገን የራሱ ሰዎች ኑሮውና እንደዚህ የሚንቀሳቀሱ የሚደግፉና ከሀገር ውስጥም ሆነ በውጭ ሀገር ለምሳሌ ይህን ሀሳብ የሚደግፍ ማገዝ የሚችል ሰው አሜሪካ ያለ ሰው ጀርመን ያለ ሰው ቢኖር በስልክ ቁጥራችን ቢደወልና ብር የሚልክ በቤተሰቦቹ ለቤተሰቦቹ አስልኮ በጽሐፉን ገዝቶ እንደኛ እንዲሰጥ ሌሎች ሌሎች ነገሮችንም ማድረግ ይቻላል ብዬ አምናለሁ። ሙሌ በቪኦኤ አድማጮች ስም አመሰግናለሁ። እኔም አመሰግናለሁ። ይህን ሀሳብ መደገፍ የሚችል ካለ ሙርጌታን በርበር ብሎ ፌስቡክ ላይ ሰርች ቢያደርግ በቴሌግራም አካውንቴ ዜሮ ዘጠኝ ሀያ ሰባት ሰባት ሶስት ሀያ ስምንት ሀምሳ መደወል ቢችሉ ቢያናግሩን ቢያግዙን ማንኛውም ማህበረሰብ ደስ ይለናል። ዘጋቢያችንን ዩናታን ዘብዲዮስ እና እንግዳውን እናመሰግናለን። አድማጮች፣ አሁን ከእናንተ ከአድማጮቻችን የደረሱንን የስልክ መልእክቶች በአጭሩ እናሰማለን። ኢትዮጵያ ሳለው ህብረተሰብ የእንግሊዝኛ እና የአማርኛ እንደባልቁ ማውራት የስልጣኔ የማወቅ ምልክት አድርጎት ነው። ከላይ ከጠቅላይ ሚኒስትር ከታች ያለው ህብረተሰብ እንግሊዝኛ ማወቅን እንደ መማር እንደ ጥበብ ቆጥረውታል። በጣም አደንቃቸው። ጠቅላይ ሚኒስትራችን በሎካል ፖለቲካ ያሉት አሁን፣ ለአንድ ገበሬ ሎካል ፖለቲካ ምንድን ነው? የአካባቢ ፖለቲካ ወይም የኢኮኖሚካዊ መንግስታዊ መዋቅር ማለት ጠፍቷቸው ነው እን እንዴት ሰው ይማራል። አሁን እኮ ኢትዮጵያ ውስጥ የትምህርት ጥራት ጉድለቱ እዚህ ላይ ነው የሚታየው። የትምህርት ጥራት ጉድለቱ የሚታየው ከላይ እስከታች የሚ ሰዎች የሚናገሩት ሀሳባቸው ጉራማይሌ ነው። አንድ ሰው የሚናገረውን ሁሉ ሰው ካልተረዳው ድክመቱ የተናጋሪ ነው እንጂ የሚሰማው ሰው አለም እኔ የኢትዮጵያ ውስጥ አንዱ ትልቁ የትምህርት ጉድለት ይሄ ነው። ክፍለ ሀገሩ ሩጦ ሞቶ አዲስ አበባ ስለሰፈረ ነው እንጂ የኢትዮጵያ መሬት ለሌላ ሕዝብ ይጠቅማል። ጌና አልታረሰም፣ ጌና አልደረሳችሁበትም፣ አታውቁትም። መንገድ ቢከፈትበት ወደ እነዚ አካባቢ፣ ኢንቨስተር የሚባለው ደግሞ የኢትዮጵያን እርሻ ለኢትዮጵያውያኖች የሚጠቅም ኢትዮጵያ የምትጠቀምበት ኤክስፖርት እንጂ መጥተው ሰዎቹ በመሬታችን አርሰው ለሀገራቸው የሚወስዱት ከሆነ የእኛ ጥቅም ምንድን ነው? ኢኮኖሚስቶች ጉምሩክ ዝቅ ማድረግ አለበት። አዳዲስ መኪና፣ አዳዲስ ማሽን በቀላል ታክስ መግባት አለበት። ምክንያቱም አገሪቷ ስፔር ፓርት ገንዘብ አታወጣም። ይህንን ቢታሰብበት ጥሩ ነው እላለሁ። ስለአዳመጣችሁኝ እግዚአብሔር ይስጥልኝ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ዝግጅቶቻችን ላይ ያላችሁን አስተያየት ጻፉ፣ ደውሉ። አሁን በአገሪቱ የተለያዩ አካባቢዎች አዳዲሶቹን ዘጋቢዎቻችንን ላስታውሳችሁ በትላንትና እለት ለመጀመሪያ ጊዜ የዘገበው መስፍን አድራጊ ከወሎ ቀደም ብሎ የሰማችሁት ዮናታን ዘብዲዮስ ከሃዋሳ መለስካቸውና እስክንድር ከአዲስ አበባ ይታወቃል ሙክታር ጀማል ከአዳማ አስቴር ምስጋናው ከባህር ዳር ገልሞ ዳዊት ከናይሮቢ ሙልጌታ አጽበሃ ከመቀሌ አለም ፍስሀ ከመቀሌ ብርሃኔ ብርሃን ከአስመራ ዳንኤል አርጋው ከሎስ አንጀለስ፣ ቀደም ብዬ ያልኩት ዮናታን ዘብዴዎስ እና አዲስ ቸኮል ከድሬዳዋ ናቸው። አድማጮች፣ ስርጭታችን ሊገባደድ ነው። የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ አስተናጋጆቻችሁን ያዳነች ሳየና አሉላ ከበደ የትግርኛ ስርጭት ይቀጥላል አሁን በእኛ በኩል ሰላም ደህና እደሩ thank <music>